The voice of America Yeh, ya Amerika Dems radio tabe <laughs> ሰሞኑን ቦኮ ሀራም እያደረሰ ያለው ጥቃት በሰብእና ላይ ከሚፈጸም ወንጀል የሚተናነስ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ተናገሩ። ባለፈው ሳምንት ፓሪስ ውስጥ የእስልምና አክራሪዎች ካደረሱት የሽብርተኛ ጥቃት ተከትሎ የፈረንሳዩ ፕሬዚደንት የጽንፈኛ እስልምና ዋና ሰለባዎች ሙስሊሞች ራሳቸው ናቸው ሲሉ ተናገሩ። የሚሉት የምሽቱ ርዕሰ ወሬዎቻችን ናቸው። በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮቻችንም የጥምቀትን በዓል የሚመለከቱ ወይም በዚያ ወቅት የሚዘወተሩ የፍቅር ስነ ቃላት በባህልና ማህበረሰብ፣ እንዲሁም ሌላ ዝግጅት ሳይንስና ቴክኖሎጂ የስልክ አስተያየቶቻችሁን አክለን የሐሙስ ጥር ሰባት ሁለት ሺ ስምንት ዓመተ ምሕረት ትርኛ አስተናጋጆች አሉላ ከበደና ቆንጂ ታየነን ከፕሮዲሰራችን ከንጉሱ ታምሬ ና ከ ስርጭት መሐንዲሱ ከቫስ ኮፖላሪስ ጋር አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። መልካም ምሽት። ሰሞኑን ቦኮ ሀራም ሰሜን ምስራቅ ናይጄሪያ ውስጥ ያደረሳቸው ጥቃቶች በሰብእና ላይ ከሚፈጸም ወንጀል የሚተናነሱ አይደሉም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ሚስተር ኬሪ ዛሬ ሐሙስ ይህን የተናገሩት ቡልጋሪያ ውስጥ ባደረጉት ጉብኝት ላይ ነው። ትናንት የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ቦኮ ሀራም በቅርብ ቀናት በሁለት ከተሞች ያደረሰውን መጠነ ሰፊ ውድመት የሚያሳይ በሳተላይት የተነሳ ቪዲዮ አስተላልፏል። እጅግ ዘግናኝ የሆነ የንጹሀን ሰዎች ጭፍጨፋ ነው። ቦኮ ሀራም በናይጄሪያና በዚያ ክልል ብቻ ሳይሆን በሁላችንም እሴቶችና ሽብርተኝነትን አስመልክቶ ባለብን የኃላፊነት ስሜት ላይ ከባድ አደጋ መደቀኑን ቀጥሏል ሲሉ የውጭ ጉዳይ ሚኒስትሩ አስገንዝበዋል። ቦኮ ሀራም ዛሬ በዓለም ካሉት እጅግ ጨካኝና አደገኛ ሽብርተኛ ቡድኖች አንዱ ነው ሲሉም ሚስተር ኬሪ አመልክተዋል። ከብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሀመን ጋር ናይጄሪያንና ቦኮ ሀራምን በተመለከቱ እቅዶች ዙሪያ ተወያይተናል ያሉት ሚኒስትር ኬሪ ይሁን እንጂ በዝርዝር አልገለጹትም። በተያያዘ ሌላ ዜና ባለፈው ሳምንት ፓሪስ ውስጥ እስልምና አክራሪዎች ከደረሱት የሽብርተኛ ጥቃት ተከትሎ የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ የጽንፈኛ እስልምና በዋናነት ሰለባዎች ሙስሊሞች ናቸው ሲሉ ተናግረዋል። ምስተር ኦላንድ ይህን ያሉት ፓሪስ ውስጥ በፈረንሳይና በአረቦች ባህሎችና እንዲሁም እምነቶች መካከል መቀራረብ ለመፍጠር ጥረት እያደረገ ባለው በአረቡ አለም ተቋም አረብ ወርልድ ኢንስቲቱት ባሰሙት ንግግራቸው ነው ባለፈው ሳምንት በሻርሊ ኤብዶ ጋዜጣ ላይ የደረሰው ጥቃት አንድም የሰዎችን እምነት ሊሸረሽር አለዚያም ደግሞ ሰዎች መልእክታቸውን ጮክ አድርገው እንዲያሰሙ ሊያነቃ የሚችል ነው ብለዋል። ኢስላሚስም ራዲካል ሴኑሪ ደ ደ ቱት ሌ ጽንፈኛ እስልምና ራሱን ሲመግብ የኖረው ለዘመናት መፍትሄ ሳያገኙ የቆዩ ቅራኔዎችን፣ ተጽዕኖዎችን፣ ድህነትን፣ የእኩልነት አለመኖርን፣ ግጭቶችን ነው። የጽንፈኝነትና ያለመቻቻል ቀዳሚ ሰለባዎች ደግሞ ሙስሊሞች ራሳቸው ናቸው ነበር ያሉት። ኦላን እኔ በተዘዋወርኩባቸው የአረብ ሀገሮች ሁሉ እንደማደርገው ማስታወስ ያለብን እስልምናና ዲሞክራሲ የሚጣጣሙ መሆናቸውን ነገሮችን አንድ ላይ አጉሮ በማምታታት ማደናገር አያስፈልግም ብለዋል። መጀመሪያ ነገር ፈረንሳይ ውስጥ ሙስሊም ዜጎች ወይም ሙስሊም ፈረንሳዮች ሁሉ ያላቸው መብት ሌሎች ዜጎች ሁሉ ያላቸው መብት አላቸው ሲሉ ፕሬዚዳንቱ አስረድተዋል። ዛሬ ባለፈው ሳምንት በሽብርተኛ ጥቃት የተገደሉ ሰለባዎች ሁለት የቀብር ስነ ስርዓቶች ተካሂደዋል። አሸባሪዎቹ በሻርሊ ኤብዶ ጋዜጣ ቢሮ ባደረጉት በዚህ ጥቃት አስራ ሁለት ሰዎች ሲገደሉ በቀጠሉት ሁለት ቀናት ደግሞ ፓሪስና አካባቢያ ላይ በሰነዘሩት ሽብር አምስት ተጨማሪ ህዎች መገደላቸው ይታወሳል። የአረቡ ልሳነ ምድር አልቃይዳ የተባለው አሸባሪ ቡድን የሻርሊ ኤብዶውን ጥቃት ኃላፊነት የወሰደበትን ቪዲዮ የለቀቀ ሲሆን የዩናይት ስቴትስ መንግስት ቪዲዮ የሽብርተኛ ቡድን መሆኑን አረጋግጧል። ይህ በእንዲህ እንዳለ ዩናይት ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከፈረንሳይ ፕሬዚዳንት ፍራንሷ ኦላንድ እና ከሌሎችም የፈረንሳይ ባለስልጣናት ጋር ሊነጋገሩ ነገ አርብ ፓሪስ ይገባሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ የተወካዮች ምክር ቤት ህንጻ አካባቢ ፍንዳታዎችን ለማድረስና የምክር ቤቱን ሰራተኞችም ለመግደል ሲያሴር ነበር ያሉትን አንድ አሜሪካዊ ኦሃዮ ክፍለ ግዛት ውስጥ በቁጥጥር ስር ማዋላቸውን የጸጥታ ኃይሎች አስታውቀዋል። ማይክል ብራውን ያጠናቀረው ዘገባ አለ። ሰሎሞን አባተ ያቀርበዋል። ሲንሲናቲ ከተማ ኦሃዮ ግዛት ውስጥ ከአንድ የመሳሪያ መሸጫ መደብር ጠመንጃዎች ገዝቶ የወጣው ክሪስቶፈር ኮርኔል ወዲያው በቁጥጥር ስር ውሏል። ኮርኔልን የያዙት ፌዴራል የጸጥታ ኃይሎች ሲሆኑ፣ የመደብሩ ሥራ አስኪያጅ ጃን ዲን የኮርኔልን ዕቅድ ሲሰሙ በጣም መደንገጣቸውን ተናግረዋል። ጥቂት ዐይነ አፋር ቢጤ ይመስላል። ግን ለፍላፊ ነው። ከመደበኛ ሁኔታ የተለየ ነገር ጨርሶ አላየውበትም። እንዲህ አይነት አስደንጋጭ ነገር ያሰበ ሰው ጨርሶ አይመስልም። ኮርኔል የጦር መሳሪያ በመያዝና የአሜሪካ መንግስት መኮንን ለመግደል በመሞከር ክስ በአንድ ፌዴራል ችሎት ፊት ዶሴ ተከፍቶበታል። የተጠርጣሪው ጃን ኮርኔል አባት ጃን ኮርኔል ናቸው። እሳቸውም ለጋዜጠኞች በሰጡት ቃል የፌዴራሉ ምርመራ ቢሮ ኤፍቢአይ ተከታታዮች በልጃቸው ላይ መረጃ ሲያሰባስቡና በአይነ ቁራኛ ሲጠብቁት ነበር ብሎ እንደሚያምኑ ተናግረዋል። ኤፍቢአይ ኮርኔል ወደ አንድ መስጂድ ሄዶ እንደነበር ሁሉ ያውቃል ብለው እንደሚያምኑ አመልክተዋል። ኮርኔል ያኔ እኮ ሊይዙ ትችሉ ነበረ። አንዳች ነገር እየዶለተ ይሁንም ምንም ያድርግ ያኔ ነበር መያዝ የነበረባቸው። አለመግደላቸውም ይገርመኛል። ለፍርድ ቤት በቀረቡት ማስረጃዎች መሠረት ኮርኔል ሊፈጽም ጠንስሶት የነበረው ጥቃት ለኢስላሚክ ስቴት ድጋፉን ለመግለጽ የታሰበ ሲሆን፣ ውጭ ካሉ ሰዎች ጋርም ከሴራው ጋር በተያያዘ ግንኙነት እንደነበረው ክሱ ይናገራል። የዩናይት ስቴትስ የገንዘብ ሚኒስቴር ኪዩባን የተመለከቱ የንግድና የጉዞ ገደቦችን የሚያላሉ አዲስ ህጎች ከነገ አርብ ጀምሮ ስራ ላይ እንደሚውሉ አስታወቀ። እርምጃው የኦባማ አስተዳደር ከኮሚኒስቷ አገር ጋር ግንኙነቶችን ለማሻሻል ያቀደውና ባለፈው ወርፋ ያደረገው ግብ አካል መሆናቸውም ተመልክቷል። ዛሬ ሐሙስ የገንዘብ ሚኒስትር ጃክሎ ባወጡት መግለጫ የዩናይት ስቴትስ ያረጀ ያፈጀውና የማይሰራውን ፖሊሲ ለመተካት በአንድ እርምጃ ተቃርባለች ብለዋል። በአዲሱ ህግ አሜሪካውያን በተለያዩ የሚፈቀዱ ምክንያቶች ወደ ኩባ ለመጓዝ ፈቃድ ማውጣት አለባቸው። አጠቃላይ የቱሪዝም ጉብኝት ግን አሁንም እንደተከለከለ ይቆያል። ያለ ፈቃድ ወደ ኩባ መጓዝ ከበድ ያለ መቀጫ የሚያስከትል መሆኑን የዋሽንግተን ጠበቃና የኩባ ጠቀስ ህጎች ባለሙያ ሮበርት ሚውስ ለአሜሪካ ድምጽ ገልጠዋል። በእያንዳንዱ ህግ ጥሰት አንድ መቶ ሺህ ዶላር መቀጮ። ስለዚህ ሀያ ሰው የያዘ ቡድን ቢጓዝ ሁለት ሚሊዮን ዶላር መቀጮ ያገኛል ማለት መሆኑንም አስረድተዋል። ባለሙያው አንዳንድ የዩናይት ስቴትስ ኮንግሬስ አባላት የእቀባዎቹ መላላት አገሪቱ የዴሞክራሲ እርምጃ ለመውሰድ እንድትበረታታ ያደርጋል በማለትም ተቃውመዋል። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ፊሊፒንስ ሲገቡ እጅግ የደመቀ አቀባበል ተደረገላቸው። አቡኑ በዚያች በእስያ አህጉር ከሁሉም ብዛት ያለው የሮማ ካቶሊካዊ ሕዝብ ያለባት በሆነችው በፊሊፒንስ የአምስት ቀናት ጉብኝት ነው የሚያደርጉት። ብፁዕነታቸው ከአውሮፕላን ወርደው ከፊሊፒንስ ፕሬዚደንት በኒኞ አኩዊኖ ጋር ሰላምታ ሲለዋወጡ ብዛት ያላቸው ተማሪዎች በመዝሙርና በጭፋሮ አጅበዋቸዋል። በማኒላ ጎዳናዎችም በሺዎች የተቆጠረ ሕዝብ ተሰብስቦ ተቀብሏቸዋል። ወደ ማኒላ በረራ ላይ ሳሉ አቡነ ፍራንሲስ ስለ ፓሪሱ የሽብርተኛ ጥቃት ለጋዜጠኞች ቃል ሰጥተው ነበር። የመናገር ነፃነት መሰረታዊ ሰብአዊ መብት ነው። ይሁን እንጂ የሌላውን ሃይማኖት መስደብ ወይም ነገር መፈለግም አይቻልም ብለዋል። አቡኑ የእሳቸው ጉዞዎች አቀናባሪ የሆኑትንና በወቅቱ ከጎናቸው የነበሩትን አልቤርቶ ጋስፓሪን እንደ ምሳሌ አድርገው ለምሳሌ እናቴን ቢሰድብ ቡጢ እንደሚቀምስ መጠበቅ አለበት ማለታቸው ተጠቅሷል። በመጨረሻም የካናዳ የውጭ ጉዳይ ሚኒስትር ጃን ቤርድ ከአንድ አመት በላይ በፊት ከሁለት ባልደረቦቹ ጋር ስለ ታሰረው የአልጃዚራ ጋዜጠኛ ገንቢ ውይይት አድርጌ ያለው ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ ከግብጽ አቻቸው ሳሜ ሹክሪ ጋር ከተነጋገሩ በኋላ በሰጡት ቃል የግብፃዊ ካናዳዊው ጋዜጠኛ መሐመድ ፋህሚ ጉዳይ ውስብስብ ነው፣ ባለስልጣናቱ በተቻለ ፍጥነት መፍትሄ ሊያደርጉለት ግን መስራት ይዘዋል ብለዋል። ከሁለት ሳምንታት በፊት ፋህሚ፣ አውስትራሊያዊው ፒተር ግሬስት እና ግብፃዊው ባህር ሞሐመድ ጉዳያቸው እንደገና እንዲታይ የግብፅ ፍርድ ቤት መበየኑ ይታወሳል። ባለፈው አመት ሶስቱ ጋዜጠኞች የታገደውን የግብፅ ሙስሊም ወንድማማችነት ደግፋቸዋል ተብለው ፋህሚና ግሬስት የተሰባት ዓመት ሞሐመድ አስር ዓመት እስራት እንደተፈረደባቸው ይታወሳል። አልጃዚራ ጋዜጠኞች ስራቸውን ሲሰሩ እንጂ ወንድማማችነትን ሲደግፉ አልነበረም በማለት መታሰራቸውን አጥብቆ ሲቃወም ቆይቷል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጆ ይታየና አሉላ ከበደንን። ለምሽቱ ታዲያ በርከት ያሉ ቅንብሮችን ይዘናል። ከዚያ በፊት ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንባል። አስራ ሁለት ሆነን አንድ ወደን እሷ ትስቃለች እኛ ተጨንቀን ሲል እሷ ቀበል አረገች እና ከማሽላው ቆንደል፣ ከጤፉ ጎራዴ እረ ለማንኛው ታደላለ ወዴ እንግዲህ ቆንደል ምርጡ የማሽላ አይነት ነው። ወራዴ የሚባል ደግሞ የጤፍ አይነትም ምርጥ አለና ከዛ ጋር ስታነጻጽረው ነው። በሌላ በኩል በቆንዳላሽ አምላክ፣ በአንዲቱ ዘለላ ሸሆ ወጋኝ ብለሽ ቅሪ ወደ ኋላ ሲላት፣ ሸሆ ወጋኝ ብዬ ብቀር ወደ ኋላ የዛሬ ዘመን ሰው ያደርገዋል ሌላ። አቶ ከሀሳይ ገብረ እግዚአብሔር ይባላሉ። እስከማደምጠው ዝግጅት ጋር እስከምንደርስ ቸኩል ቸኩለሻል አይደል? የሚጥም አይነት ነው። መጪውን ታዲያ የጥምቀት በዓል ተንተርሶ ይበልጡንም በተለይ በበዓሉ ስነ ስርዓት ወቅት ወጣቶች በቀድሞው ደንብ እና ወግ ማለት ነው በፍቅር በሚለዋወጧቸው ስንኞች ዙሪያ ከሚያጠነጥነው ባህልና ማህበረሰብ የተወሰደ ነው። ሙሉውን ቅንብር በሁለተኛው አጋማሽ ጠብቁ አድማጮች፣ አሁን የዕለቱን አግኝ። የናይጄሪያ ፕሬዚደንት ጉድላክ ጆናታንና ዋናው ተፎካካሪያቸው ጡረታ ላይ ያሉት ጄኔራል መሐማዱ ቡሀሪ በመጪው ወር በሚካሄደው ፕሬዝደንታዊና ና የክፍላት ሀገር አስተዳዳሪዎች ምርጫ ደጋፊዎቻቸው ኃይልን ከመጠቀም እንዲቆጠቡ እንዲያደርጉ የታወቁ ለሰዎች መብት የሚታገሉ ሰው ጥሪ አቅርበዋል። ፒተር ክሎቲ ኢሻያ ባጃማን አነጋግሮ የላከውን ዘገባ አዳነች ሳይት ታቀርበዋለች። ጃር ኮንሰንሰስ ኤን ኮሊሽን ፎረም የተባለውን መድረክ የሚመሩት አሻያ ባጃማ ይህን ጥሪ ያቀረቡት የገዢው ህዝባዊ ዲሞክራሲያዊ ፓርቲ መሪ ፕሬዚደንት ጆናታን እና የምላ ተራማጆች ኮንግረስ የተባሉ ዋናው ተቃዋሚ ፓርቲ መሪ ሚስተር ቡሃሪ በመጭወር የሚካሄደው ምርጫ ሰላማዊ እንዲሆን የራሳቸውን ጥሪ ካቀረቡ በኋላ ነው። ሰዎቹ ጥሪውን ያቀረቡት ትላንት ረቡዕ በመዲናይቱ አቡጃ ከምርጫ ጋር በተያያዘ ኀይል ተጠቃሚነትን ማስወገድ በሚመለከት በተደረገ አውደ ጥናት ላይ ነው። ቢያንስ እነዚህ ሁለት አንጋፋ ተወዳዳሪዎች የሚሉትን ለሚያዳምጡሉ ኀይል የመጠቀም ፍላጎት እንደሌለን የሚያሳይ የፖሊሲ መልእክት ያስተላልፋል። በዚህ ደረጃ የሚጠቅመው ነገር አለ። ይሁንና የችግሩ መፍትሔ አይሆንም። ስለሆነም ሁለቱ ተወዳዳሪዎች ከዚህ አልፈው ወደ ፖለቲካዊ ቡድኖቻቸው ሄደው በነጥቡ ላይ በማተኮር የሚናገሩት ነገር ተግባራዊ ሊሆን የሚችልበት ዘዴ መቀየስ ያለባቸው ይመስለኛል። ባጃማ አያይዘውም በምርጫው የሚወዳደሩት የክፍላተ ሀገር አስተዳዳሪዎችና፣ ተወዳዳሪዎቻቸው፣ ደጋፊዎቻቸው ከምርጫው በፊት ተቃዋሚዎቻቸውን ከማጥቃት እንዲቆጠቡ ጥሪ ለማድረግ እንዲስማሙ ያስፈልጋል። ማንኛቸውም ወደ ግጭት ሊያመሩ የሚችሉ ውጥረቶችን ለማርገብ ሲባል በአገር አቀፍ፣ በክፍላተ ሀገርና በአካባቢዎች ደረጃ በመከባበር ላይ የተመሰረቱ ውጥረት ማብረጃ ውይይቶችና ክርክሮች እንዲካሄዱ ባጃማ ሀሳብ አቅርበዋል። ይህ ሀሳብ በተግባር ላይ መዋሉንና አብሮ ለመስራት አስችሎ እንደሆነ የሚከታተል አካል እንዲኖር እንደሚያስፈልግም መክረዋል። በምርጫዎች ላይ ግጭት የሚያስከትለው አሸናፊ ሁሉንም ነገር አጠቃሎ ይይዛል የሚለው የአስተዳደር ዘይቤ እንደሆነ ባጃማ አስገንዝበዋል። ችግሩ ምንድን ነው? ምርጫውን ካሸነፉ በኋላም ቢሆን የመንግስት ስልጣን የያዘው ሀይል የዜጎች መንግስት እንደመሆን ፈንታ የፖለቲካ ፓርቲው መንግስት ሆኖ ይመራል። ፖለቲከኞቹ ያሸነፈው ሁሉን ነገር ይይዛል የሚል አይነት አገዛዝ እንዳልሆነ ለሕዝቡ ማረጋገጫ መስጠት ይኖርባቸዋል። ከብሔራዊ እስከ ክፍላት ሀገር ድረስ የሚወርድ የውህደትና የፓርቲዎች አካታች አስተዳደር እንዲኖር ያስፈልጋል። እንዲህ አይነቱ አካታች አሰራር በበለጠ ሲተኮርበት ግጭትንና ጠበኝነትን ሊቀንስ ይችላል ሲሉ ባጃማ አስረድተዋል። ጉዳዩ በእንዲህ እንዳለ የሀገሪቱ ነጻ ብሔራዊ የምርጫ ኮሚሽን በምርጫው ድምፅ ለመስጠት አስር ሚሊዮን የሚሆኑ ሰዎች እንደተመዘገቡ አስታውቋል። አንዳንድ ተቺዎች ግን ይፋ የተደረገው አኃዝ ትክክለኛ ላይሆን ይችላል፣ ምርጫውንም ሊያወናብር ይችላል ይላሉ። የናይጄሪያ መራጮች ነፃው ብሔራዊ የምርጫ ኮሚሽን ተአማኒ የሆነ ምርጫ ያካሄዳል የሚል እምነት እንዲኖራቸው ያስፈልጋል ብለዋል ባጃማ። የምርጫ ኮሚሽኑ በበኩሉ በቅንነት ለመስራት የተቻለውን ሁሉ እያደረገ መሆኑን ለማስረዳት እየሞከረ ነው። እኛም በበኩላችን የበለጠ ጥረት እንዲያደርግ መግፋት ይኖርብናል የሚደረገው ጥረት ላይ እምነት እንዲኖረንም ያስፈልጋል። ክፍተቶችን በማጥበብ ሂደትም መሳተፍ ይኖርብናል በማለት ለሕዝባዊ መብቶች የቆሙት ኢሻያ ባጃማ አስገንዝበዋል። ተከታዩ የመጽሔት ዘገባ ደግሞ ወደ ናይጄሪያ ይወስደናል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በናይጄሪያ መጠኑ እየሰፋ የሄደው ሁከትና የሰላም መጥፋት እንዳሳሰባቸው ተናገሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም በናይጄሪያ የደረሱት ጥቃቶች በሰብአዊ ፍጡር ላይ ከሚፈጸሙ ወንጀሎች አይተናነሱም ብለዋል። ሄኖክ ሰማእግዚአብሔር ዝርዝሩን ይዟል። የቦኮ ሀራም የእስልምና ታጣቂዎች በሚንቀሳቀሱባቸው ሰሜን ምስራቅ ናይጄሪያ ግዛት ከፍተኛ ጥፋት እንደደረሰ የሳተላይት ምስሎች አሳይተዋል። ኮፊ አናን በትናንትና ሁለት ሲናገሩ ግጭቱ መባባሱ በአፍሪካ ብዙ ሕዝብ የሚኖርባት ናይጄሪያ ያስመዘገበችውን መልካም እድገት የሚያጨናግፍ ነው፣ በመጪው ወር የሚካሄደው ምርጫ ላይ አሉታዊ ድባብ የሚጥል ነው ብለዋል ናይጄሪያውያንን በሙሉ እማጸናለሁ። በተለይ የፖለቲካ መሪዎቹ በዚህች አገር የተመዘገቡ መልካም የእድገት ውጤቶችን እርግፍ አድርገው ትተው መከራ እንዳያመጡ እጠይቃለሁ። የሰብአዊ መብት ተሟጋች ቡድኑ አምነስቲ ኢንተርናሽናል እንዳስታወቀው በሺዎች የሚቆጠሩ ቤቶችና ህንጻዎች በባጋና ዶሮን ባጋ ከተማዎች መፈራረሳቸውን በሳተላይት ምስል አስረድቷል። ባለፉት 12 ቀናት የደረሰው ጥቃት በዓለም ዙሪያ የሰብዓዊ መብት ድርጅቶችና መንግስታትን ያሳሰበ ሆኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪም በናይጄሪያ የደረሱ ጥቃቶች በሰብዓዊ ፍጡር ላይ ከሚፈጸሙ ወንጀሎች አይተናነሱም ብለዋል። አምነስቲ ኢንተርናሽናል ባጠናቀረው የአይን እማኞች መረጃ መሰረት በመቶዎች የሚቆጠሩ ሰላማዊ ሰዎች በቦኮ ሀራም ታጣቂዎች ተረሽነዋል። ከተገደሉት መካከል ሕፃናትና በምጥ ላይ የነበረች እናትም እንደምትገኝበት በዘገባው አስረድቷል። የናይጄሪያ ግጭት መባባስ ከሰብዓዊ ኪሳራው በተጨማሪ የፖለቲካ ሂደቱ ላይ እንቅፋት ይሆናል ብለዋል። ኮፊያናን We know that every election since 1999 has been fraught and marred by violence. ከ1992 ዓ.ም ወዲህ በናይጄሪያ የተካሄዱ ምርጫዎች ግጭትና ሁከት የሰፈነባቸው ነበሩ። ያነጋገርኳቸው በርካታ ሰዎች ግጭቱ የምርጫ ሂደቱን እንዳያጨናግፍና ወደ ባሰ ሁከት እንዳያመራ የሚሉ ስጋቶች አሉባቸው። የናይጄሪያ ሰራዊት የምዕራባውያን እሴቶችን የሚቃወመው ቦኮ ሐራም አማጽያንን ለመቆጣጠርና ለመግፋት ሲሳ ነው ይታያል። ፕሬዚዳንት ጉድላክ ጆናተን በመጪው ወር በሚካሄደው ምርጫ በድጋሚ የምረጡኝ ዘመቻ በማካሄድ ላይ ናቸው። የሀገሪቱን ጸጥታ ለማስጠበቅ አስተዳደራቸው የገጠመው ፈተና በመራጩ ህዝብ ዘንድ የሚጠየቅ የአፈጻጸም ችግር ተደርጎም ይወሰዳል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ብሽቱ አራት ሰዓት ይቀጥላል። እንደወትረው አሁን ታዲያ በነጻ የስልክ መስመር ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው የእናንተ አስተያየቶች በሰዓቱ ጥቂቱን እንሰማለን። ሰላም ለናንተ። እንግዲህ እኔ አስተያየት መስጠትን ፈልገው ሰጣ ገባውን ሰምተው እንደው ኢትዮጵያ ኢትዮጵያን መተቸት ብቻ እንደው ለሚሰራቸው ሰብአዊ መብት ረገጣ አለ ሁሉም ሀገር አለ። አሁን አንድ ወንድም የስለ ፖስታ ሲናገር እንደ ቴክኖሎጂ በአሁኑ ሰዓት ፈጣን ነው። እኔ ከአውሮፓ ላ የተላከልኝ ፖስታ አንድ ወር ከምናምኑ ይኸው ኒውዮርክ ቁጭ ብሎ ነው ያለው፣ እስካሁን ደስ አልደረሰኝም። ግን ሀገራችንን ለመተቸት ግን እንሯሯጣለን። ኢትዮጵያን እንላለን፣ ኢትዮጵያ አይደለንም እኛ። ትችት ውስጥ ከምንገባ አልተሰራም፣ እዚህ ጋር ስሩ ብሎ ለምን ሄዶ አይናገሩም? ምን አስፈራቸው እንዴ? ወያኔ ሲገባ ሁሉም አጨብጨቋለን እንዴ ደርግ እንደተደመሰሰ ሲባል ሁላችሁም የኢትዮጵያ ህዝብ በሙሉ ወያኔ ነው በአሁኑ ሰዓት እኔ ይሄ እንደሚገባኝ ከሆነ ግን፣ አዎ አይደለንም ብትሉ እስቃቸዋለሁ፣ ተሳልቃቸዋለሁ ወያኔ ሲገባ። ስለዚህ ይሄን መንግስት ቁጭ ብላችሁ አይደለም ቆማችሁ ነው የሚመረጣችሁ። በሀይል ነው የገባው፣ በሀይልም አታወርዱትም፣ ምንም አታወርዱትም። እንደውም እኔ ጅቡቲን ወደቡን ቢያስመልስ ደስታዬ ሞደር የለውም የባህር በር ለኢትዮጵያ ካልሰጡ፣ እንዲያውም አምስት አመት ሰጥቻለሁ ስልጣን በምርጫ እንደሚያሸንፍም እርግጠኛ ግን ደጋፊ አለ። ወያ እውነት ልንገራችሁ። አመሰግናለሁ። አሎ ቮይስ ኦፍ አሜሪካ እንደምናችሁ፣ ሰላም ናችሁ? እኔ መልእክት ልታስተላልፍልኝ የምፈልገው የኤርትራ ፕሬዚደንት ኢሳያስ አፎር የኤርትራ ሕዝብ ጨለማ ውስጥ ነው ያለን እና እባካችሁ ቪኦኤ የአማርኛ ቋንቋ መልእክትን ልታስተላልፉልን እኛ መሬታችን ተቀምተናል ሻቢያ ስኮርም የሚሸጠው ራስ ነው። ሽንኩርቱም የሚሸጠው ራስ ነው። እዝን በቀን በቀን ስንት እያሰረ እየገደለ ነው የሚገኘው በዚህ ሰዓት። በጣም አመሰግናለሁ። አሎ ቢዎች እንደምን አላችሁ? ይዞ ተደራ አድማጫችሁ ነኝ። ሰሞኑን አቶ ገብሩ አስራት ኢንተርቪው እያደረጋቸው ሲቢኤስ ሬዲዮ አቶ ካሳም ሰቦቃ እጅግ መስራጭና በጣም የሚገርም እውነተኛ ታሪክ ነው። አቶ ገብሩ አስራትም አሁን ሰማንያ ፐርሰንት የሚሆነውን መልሰዋል። ከቻላችሁም በጣቢያችሁ ውስጥ ደግማቸው አስተላልፉት። ቴንክ ዩ ግርማን ከአሜሪካ አሉላ። ዝግጅታችን ተጋመሰን ባይባል ሊጋመስ ቀርተዋል። የሙዚቃ እረፍት ለአድማጮቻችን የምንሰጥበት ሰዓት ላይ ነን። ታዲያ ይህን የሙዚቃ እረፍት ዝግጅታችንን እንደ ወትረው ሁሉ ምርጥ ያ ሳምንቱን ወይም የቀኑን የአማርኛ ሙዚቃ ከመጋበዛችን መለስ ብንልና ዛሬ ሀምሳ ሰባተኛው ዓመታዊ የግራሚ ሽልማት እጩዎች ዝርዝር ይፋ ተድርጓል። ከእሱ ጋር የተያያዘ አንድ ዜማ ለመጋበዝ እንደተለመደው ግራሚ ከዚህ ዓመቱ እጩዎች ውስጥ ከአሁን ቀደም እንብዛም ከማይታወቁት እስከ ዝነኞቹ የዓለም ኮከብ ድምፃውያን የተካተቱበትን ዝርዝር ነው ይዞ የወጣው። አዲስ መጪው ሳም ስሚት ከታዋቂዎቹ ቢዮንሴ እና ፋሬው ዊሊያምስ ሁለቱም ከአሁን ቀደም 6 6 ጊዜ ታጭ ናቸው። ሙዚቃው ጀመረ መሰለኝ። የዘንድሮ ግራሚ እጩዎች ከቀዳሚው ረድፍ ተሰልፈዋል። አሁን እየሰማን ያለ ነው ከእጩዎቹ አንዷ የሆነችው ወይንም ስራዋ ከተመረጠላት አሪያና ግራንዴ? የተመረጠው ዜማዋን ሳይሆን፣ የተመረጠው ዜማዋ ትንሽ አወዛጋቢነትም አለው። ፕሮብሌም የተሰኘውን ስልቷን ነው። ንጉሱ ጀምሮታልና ወደዚያው እንግዲህ I thought you more than I love your presence, and the best thing now was probably for you to exit. I let you go, let you back. I finally learned my lesson. head, step not me that you wanted, and you're playing. listening to you, knowing I can't believe what you're saying. It's a million you, baby, but so don't be dumb. I got 99 problems, but you won't be one. Like what? Mm hmm. ፕሮብለም የተሰኘውን የአሪያና ግራንዴን ዜማ ነበር የሰማ ነው። ትንሿ ልጅ ናት። ሌላ ዜማዋ ነው የተመረጠው። እንዳልኩት አድማጮችን እንዳላሳስት ከአመቱ ምርጥ ሪኮርዶች ውስጥ ፋንሲ የተሰኘው ስልቷ ተካተዋል። ሻንድ ያኛው ለሬዲዮም አይስማማ ነው በተመረጠ ሁኔታ ልክ ነው። ሻንድለር ስቴይ ዊት ሚ የሳም ስሚት ቀደም ብዬ የገለጽኩት አለ ሼክ ሌሎችም አሉ እንግዲህ፣ በሌላ ጊዜ እንመለስበት። አሁን የሲኒማውንም ሌላ ጊዜ ያካተን እንመለሳለን። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽ ሶስት ሰዓት ከሀያ ስድስት ያመለክታል። ቀደም ብለን እንግዲህ የእለቱን ርዕሰ ወሬዎች ልናሰማ ነው ቆንጅታየ ሰሞኑን ቦኮ ሀራም በሰሜን ምስራቅ ናይጄሪያ እያደረሰ ያለው ጥቃት በሰብና ላይ ከሚፈጸም ወንጀል የሚተናነስ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ባለፈው ሳምንት ፓሪስ ውስጥ እስልምና አክራሪዎች ካደረሱት የሽብርተኛ ጥቃት ተከትሎ የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ ሲናገሩ የጽንፈኛ እስልምና ግንባር ቀደም ሰለባዎች ሙስሊሞች ራሳቸው ናቸው ሲሉ ተናገሩ። ይህንን ያሉት አረብ ወርልድ ኢንስቲትዩት በተባለው ድርጅት ፓሪስ ውስጥ ባሰሙት ንግግር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከፈረንሳዩ ፕሬዚደንት ፍራንሷ ኦላንድና ከሌሎችም የሀገሪቱ ባለስልጣናት ጋር ለመነጋገር ነገ አርብ ፓሪስ ይገባሉ። በዩናይትድ ስቴትስ የተወካዮች ምክር ቤት ህንጻ አካባቢ ፍንዳታ ለማድረስና የምክር ቤቱን ሰራተኞች ለመግደል ሲያሴር ነበር ያሉትን አንድ አሜሪካዊ ኦሃዮ ክፍለ ግዛት ውስጥ በቁጥጥር ስር ማዋላቸውን የአሜሪካ የጸጥታ ኃይሎች አስታውቀዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ኪዩባን የተመለከቱትን የሀገሪቱን የንግድና የጉዞ ገደቦች የሚያላሉት አዲስ ሕጎች ከነገ አርብ ጀምሮ ስራ ላይ እንደሚውሉ አስታወቀ። ክቡራትና ክቡራን አድማጮች የምትከታተሉት በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂታየ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል በቀዳሚነት የያዝነው ዘገባ አለ። የአፍሪካ ዋንጫ ቅኝት እንደምን አምሽታችሁልኛል፣ የተከበራቸው አድማጮቼ ከኢቦላ ቫይረስ ስርጭት ፍራቻ ጋር በተያያዘ ከሞሮኮ ወደ ኢኳቶሪያል ጊኒ የተላለፈው የዘንድሮ ሰላሳኛው የአፍሪካ ዋንጫ እግር ኳስ ውድድር የፊታችን ቅዳሜ አስተናጋጅ ኢኳቶሪያል ጊኒና ኮንጎ እንዲሁም ቡርኪና ፋሶና ጋቦን በሚያደርጓቸው ግጥሚያዎች በይፋ ይጀመራል። አስራ ስድስት ቲሞች በአራት ተከፍለው ከባዱን ውድድር የሚያደርጉ ሲሆን የዝግጅት ክፍላችን ከዛሬ ጀምሮ ልዩ መስኮት በመክፈት ከኤ እስከ ዲ ምድቦች ውስጥ ያሉትን ቲሞች አንድ በአንድ ያስተዋውቃል፣ የየምድብ ግጥሚያዎችን በባለሙያ ያስተነትናል፣ ኮከብ ተጫዋቾችን ያስተዋውቃል፣ ዘንድሮ ዋንጫውን ሊወስዱ ይችላሉ ተብለው የሚገመቱ ብሔራዊ ቡድኖችን ለመለየት ይሞክራል፣ በውድድሩ ወቅትና ከሜዳው ውጪ የሚከሰቱ ሁኔታዎችንም ይከታተላል። ተባባሪ አዘጋጅ የገዛ ሕንጫውን መስቀል ከአዲስ አበባ ይዘግባል። አሁን ከመሸ ውድድሮቹን ለመከታተል የገቡት የዓለም አቀፍ ስፖርት ተቋማት ልዩ አማካሪ አቶ ፍቅሩ ኪዳሜም ከኢኳቶሪያል ጊኒ ሊተባበሩን ቃል ገብተዋል። እንድትከታተሉ ከወዲሁ ጋብዛለሁ። ሰለሞን ክፍሌ ነኝ ከዋሽንግተን ዲሲ ቀደም ሲል እንደገለጽኩት የመክፈቻ ሁለት ተጋጣሚዎች የኤምድቦቹ አስተናጋጅ ኢኳቶሪያል ጊኒ እና ኮንጎ ናቸው። ቀጥሎ በዚህ ሁለት እዚሁ ኤምድብ ውስጥ ያሉት ቡርኪና ፋሶና ጋቦንም ይጋጠማሉ። ለዛሬ እነዚህን አራቱን ቲሞች በተናጠል እየለየሁ ለማስተዋወቅ እሞክራለሁ። ደካማና ጠንካራ ጎናቸውንም አያለሁ። በቅድሚያ ግን የዘንድሮው ሰላሳኛ የአፍሪካ እግር ኳስ ዋንጫ ውድድር ከሞሮኮ እንዴት ወደ ኢኳቶሪያል ጊኒ ሊዘዋወር ቻለ ብለው ለሚጠይቁ አድማጮች ነገሩ እንዲህ ነው። ካፍ የአፍሪካ ፉትቦል ኮንፌዴሬሽን የዘንድሮውን ማለት የ2015ቱን ዋንጫ ውድድር የምታስተናግደው ሞሮኮ እንደምትሆን ያስታወቀው በ2011 እንደነበር ይታወሳል። ሞሮኮ እድሉን ያገኘችውም ለማስተናገድ ከተወዳደሩት ከደቡብ አፍሪካና ካሜሩን አሸንፋ ነው። ሆኖም ምዕራብ አፍሪካ ውስጥ ገዳዩ የኢቦላ ቫይረስ በመከሰቱ የሞሮኮ መንግሥት ባለፈው ጥቅምት የውድድሩ ጊዜ እንዲራዘም ጥያቄ ያቀረበ ካፍ አይሆንም ሲል የጊዜ ገደብ አስቀመጠ። ሞሮኮ ለውሳኔ የተሰጣት የጊዜ ገደብ በማለፉ ብሔራዊ ቲሟን አትላስ ላየንስን ከውድድሩ አስወጣ። በዚሁ ዝግብ መሃል አትራፊዋ ኢኳቶሪያል ጊኒ ሆነች። ውድድሮቹን እንድታዘጋጅም ተወሰነ። በአጭሩ የመወዳደሪያው ስፍራ ከሞሮኮ ወደ ኢኳቶሪያል ጊኒ የተዘዋወረው በዚህ ምክንያት ነው። በነገራችን ላይ በርካቶች ኢኳቶሪያል ጊኒ ማስተናገዷን ይቃወማሉ። ስፖርታዊ ምክንያታቸው ደግሞ አሳማኝ ነው። የሀገሪቱ ፕሬዚደንት ቴዎዶር ኦቢያንክ ለሰላሳ አምስት ዓመታት በሥልጣን ላይ በመቆየታቸው አይደለም። ያ ፖለቲካ ነው። ስፖርታዊ ምክንያቱ ግን ብሔራዊ ቲሙ እንደሚታወሰው በመጀመሪያው የማጣሪያ ሂደት ሞሪቴንያን ሲያሸንፍ ሕጋዊነት የሌላቸውን ተጫዋቾች በማሰለፍ ታግዶ ቆይቷል። ካፍ ያን ውሳኔ ከሰጠ በኋላ እንደገና በአስተናጋጅነት መምረጡ አስወቅሶታል። ለማንኛውም የኢኳቶሪያል ጊኒ ባለሥልጣናት ጠንካራ ቲም አዘጋጅተናል ይላሉ። ቅዳሜ ዕለት የምናየው ይሆናል። ኢኳቶሪያል ጊኒን የሚገጥመው ኮንጎስ በቅጽል ስማቸው ቀዩ ሰይጣን ወይም ሬድ ዴቭልስ ተብለው የሚጠሩት የኮንጎ ብሔራዊ ቡድን ተጫዋቾች የመለያ ልብሳቸው ሙሉውን ቀይ ነው። የማጣሪያውን ውድድር ከኤምድባቸው ያለፉት በሁለተኛ ደረጃ ነው። ከዚህ ቀደም የአፍሪካን ዋንጫ በ1972 ማሊን ሶስት ለሁለት አሸንፈው አንስተዋል። አሰልጣኛቸው ዕውቁ ፈረንሳዊው የ66 ዓመቱ ክሎድ ሌሮይ ይባላሉ። ካሜሩንን ከ85 እስከ 88 አሰልጥነው ለዋንጫ አብቅተዋል። ወደ ሴኔጋል፣ ማሌዥያ፣ ኮንጎ ዲሞክራሲያዊት ሪፑብሊክ ሁለቴ፣ ጋና፣ ኦማን እና ሶሪያም ተጉዘዋል። ሰፊ ልምድ አላቸው። ቀጥሎ የሚጋጠሙትን የቡርኪና ፋሶ እና ጋቦንን አቋም ባጭር ባጭሯቸው አበቃለሁ። ዘስታሊየንስ የቡርኪና ፋሶ መጠሪያ ስም ነው። ሙሉ አረንጓዴ ይለብሳሉ። ማጣሪያውን ከሲምድባቸው ያለፉት በሁለተኝነት ነው። ቡልጋሪያዊው የቡድኑ አሰልጣኝ ፖል ፑት የ58 ዓመት ዕድሜ ያላቸው በ2011 ውድድሮችን በተጭበረበረ መልክ እንዲገናኙ በማድረግ ወንጀል ተይዘው ቤልጂግ ውስጥ ከዚያ በኋላ ለሦስት ዓመታት እንዳያሰለጥኑ ታግደው የነበሩ ሰው ናቸው። የጋቦን ፓንተርስ ቡድን ደግሞ ከነበረበት ሲ ምድብ ማጣሪያውን በአንደኝነት ነው ያለፈው። ማሊያው ቢጫና ሰማያዊ ነው። ፓንተርስ ከዚህ ቀደም በፍጻሜው ሁለቴ ለሩ ፍጻሜ ደርሷል። በ1996 እና 2012 መሆኑ ነው። ማሊ ነበረች ሁለቴም በፍጹም ቅጣት ምትመለያ ያስቀረቻት። አሰልጣኟ ዮርጌ ኮስታ በብዙዎች ዘንድ ታዋቂ ነው። ለሀገሩ ለፖርቱጋል 50 ጊዜ ተጫውቷል። የሆዜ ሞሪኖን ፖርቶ ቲም በ2004 ለሊግ ሻምፒዮን ዋንጫ ያበቃ አጥቂ ነው። አድማጮች ቲሞችን የማስተዋውቁ ጉዳይ በየግጥሚያው ዕለትም ይቀጥላል በስፋት እንዲህ እንደ ተዛሬው ነካነካ በማድረግ ብቻ አላልፍም። ከኮከብ ተጫዋቾች እነማን ናሉ? እነማን ቀሩ? እነዚህም ይዘረዘራሉ። በነገው መስኮት ጠብቁኝ። ሰለሞን ክፍሌ ነኝ። ሰላም፣ ደናሁኖች ሰለሞን ክፍሌን ለዝግጅቱ እናመሰግናለን። ቃል እንደገባው እንግዲህ ደግሞ የተከታተለ ያቀርብልናል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ልዩ ወቅታዊ ውይይት ከአሜሪካ ድምፅ ሬዲዮ ለጥያቄው መልስ ዝግጅት ነገ ከምሽቱ ሦስት ሰዓት ተኩል ጀምሮ በኢትዮጵያ የ2007 ዓ.ም የህዝብ ተወካዮች ምክር ቤት ምርጫ ዙሪያ የአንድነት ሰማያዊ ፓርቲና የኢህአዴግ ባለሥልጣናት ከምርጫ ቦርድ ኃላፊ ጋር የተባ ውይይት ያካሂዳሉ። አንድነትና መያድ የሁለት ሳምንት የጊዜ ገደብ በምርጫ ቦርድ ተጥሎባቸዋል። አሁን የጊዜ ገደብ ተፈቷል። እንግዲህ እስከ ጥር 19 እስከዛ ድረስ የምንጠብቀው ሁለቱም ወገኖች እኔ ጉዳያቸውን ይዘው ለጠቅላላ ጉባኤያቸው ይቀርባሉ። በአንድ ላይ ብዬ ነው የሚጠብቀው ተቃዋሚ ፓርቲዎቹ የምርጫ ቦርድ ሕጋዊና ተቋማዊ ኃላፊነቱን ዘንግቷል፣ ገለልተኝነት ጎድሎታል፣ ሲሉ የውስጥ ጉዳያችንን ራሳችን እንፍታ ሲሉ ይከራከራሉ። ጠቅላላ ጉባኤ አናካሂድም፣ ጠቅላላ ጉባኤ አካሄደን ጨርሰናል፣ ባቀረብነው የጠቅላላ ጉባኤ መሰረት መዝገባችንን መርምሮ ውሳኔ እንዲሰጠን ነው የሚፈልገው። ገዥው ፓርቲ ኢህአዴግስ ምን ይላል? ክቡር አቶ ግርማ እኔ ያለሁበት ቡድን ነው አንድነት ብቻውን ብለው ሊደመጥም ይችላል። ሌላው ኃይልም በሚዲያ ተራበ መግለጫዎች፣ ስለዚህ በትክክል ውስጡን አይቶ ፓርቲው ወደ ምርጫ የሚቀርብና ለህዝብ የሚቀርብ ከሆነ ራሱን አይቶ ህጉና ደንቡ በሚያዘው መሰረት መቀጠል አለበት። ነገ ምሽት ከምሽቱ ሶስት ሰዓት ጀምሮ ከአድማጮቻችን የተገኙ ጥያቄዎች ላይ ተንተርሰው ይከራከራሉ። የምርጫ ውይይቱን በአሜሪካ ድምፅ ሬዲዮ እንዲያዳምጡ ተጋብዘዋል። አድማጮች፣ የምሽቱ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ባህልና ማህበረሰብ ባህልና ማህበረሰብ ባለፈው ሳምንት ቅንብሩ ዘመን የጠገቡ ልማዶችና አንዳንድ የባህል ቅርሶች መቅረትና መረሳት በማህበረሰቦች ማንነትና እድገት ላይ ሊያሳድር ይችላል በሚባለው አንድምታ ዙሪያ ያተኮረ ውይይት አቅርቦ ነበር። በዛሬ ዝግጅቱ ደግሞ መጪውን የጥምቀት በዓል ተንተርሶ ይበልጡን በበዓሉ ስነ ስርዓት ወቅት ወጣቶች በፍቅር በሚለዋወጧቸው ስንኞች ዙሪያ ያጠነጥናል። ቀደም ሲል አሉላ እንዳሰማን በቅንጫቢ አስራ ሁለት ሆነን አንድ ሴት ወደን እንደሚባለው አይነት ማለት ነው። አሉላ፣ ከበድ ነው አዘጋጁ። እንግዳችን ደግሞ መምህር ካህሳይ ገብረ እግዚአብሔር ናቸው። ህብረ ብዕር ተከታታይ በሚል ርዕስ መጽሐፍ መጽሐፍ ተጽፈዋል። ወደ ቅንብሩ እንለፍ። አስራ ሁለት ሆነን አንዲት ሴት ወደን፣ እሷ ትስቃለች፣ እኛ ተጨንቀን ሲል እሷ ቀበል አረገች፣ ከማሽላው ቆንደል፣ ከጤፉ ጎራዴ፣ እረ ለማንኛው ታደላለ ሆዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ወራድ የሚባል ደግሞ የጤፍ አይነት ምርጥ አለና ከዛ ጋር ስታነጣጥረው ነው የባህል የወጉን ደርዝ፣ የስነ ቃሉን ክምችት፣ የስነ ግጥም ለዛ የሚታይበት ነው። እንግዳችን መምህር ካሳይ ገብረ እግዚአብሔር የሚያጫውቱን ታዲያ፣ በዚህ ውይይት በዚህ ፕሮግራም ላይ የራዲዮ መጽሔቱ ንጉሥ ያክልሉም አብሮ ነበር። ይበልጡን ታዲያ በሁዱብ ዝግጅት ነው የምናገኘው። አሁን ወደ አቶ ካሳይ ጥምቀት በመሰረቱ ያው ሃይማኖታዊ ነው፣ ግን ከዛ ጎን ጎን ለጎን ደግሞ ባህላዊ እንትን አለው። የዛሬውን አላውቅም እንጂ በሀገራችን በጥንቱ በከተራ ዕለት ታቦት አጅበው ነው የሚወርዱት። ከዛ ያው ወንዙ ላይ ሲያድሩም ቅዳሴ ስለሚኖርም ማታ ዘፈን አይፈቀድም። ታቦቱ ከተመለሰ ከገባ በኋላ ነው እንግዲህ ያንን አስገብተው ወጣቶቹ በህብረት ሆነው በቡድን በቡድን መዝፈን የሚጀምሩት በየቦታው አጠቃላይ በኢትዮጵያ ቋንቋ ይለያይ እንጂ ተመሳሳይ ይዘት ነው ያለው የወጣቶች የፍቅር ዘፈን ነው። ጥምቀት እንግዲህ ገበሬው በአንጸራዊ መልኩ ስራውን ጨርሶ አረፍ የሚልበት ስለሆነ አዲስ ልብስ የሚለበስበት ማሩም ክፍየሉም ተሽጦ ያው የሚገዛበት ስለሆነ ላይታጩ ካሉም ያኔ ልብስ የወንድ ክፍል የሚልክበት ስለሆነ ልጃገረዶችም ይለብሳሉ። ወንድም ያለውን አዳዲስ ልብስ ይለብሳል። ስለዚህ በዛን ጊዜ አምረው ተውበው ነው የሚወጡትና እኔ የሚማርከኝ የዚያ የፍቅር ምልልሳቸው ሶስት አይነት ነው። አንደኛ በቡድን ሆነው ወንድና ሴት የሚመላለሱት አለ። ሌላው ወንዱ ለብቻው፣ ሴቱ ለብቻው፣ ስድብ ማለት ከመልክ ጋር ከቁመና ጋር በተያያዘ የሚደረጉ ነገሮች አሉ። ስድቦች ባሉ እንደው ዘለፋ ሳይሆን በጨዋታ መልክ ነው ነው በዚህ በጨዋታው ለዛ ሸንቆጥ የሚያደርጉ ንግግሮችን ጨምሮ የፍቅር አገላለጾቹ በሶስት ይከፈላሉ ብለውን ነበረ። እስኪ ያጫውተው ነው እንግዲህ በፍቅሩ በምልልሱ ሊጀምር መሰለኝ። የተወሰኑትን ለምሳሌ ወንድና ሴት ሆነው አንድ ላይ ሆነው ይጨፍራሉና ለምሳሌ አንዳንድ ጊዜ አንዷ ብዙ ወጣቶች ይወደዋታል። እንደ አጋጣሚ ሆኖ አስራ ሁለት ሆነን አንድ ሴት ወደን፣ እሷ ትስቃለች፣ እኛ ተጨንቀን ሲል እሷ ቀበል አረገኝ፣ ከማሽላው ቆንደል፣ ከጤፉ ጎራዴ፣ እረ ለማንኛው ታደላለህ ወዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ጎራዴ የሚባል ደግሞ የጤፍ አይነትም ምርጥ አለና ከዛ ጋር ስታነጻጽረው ነው በሌላ በኩል በቆንዳላ ሻ አምላክ ባንዲቱ ዘለላ ሸሆጋኝ ብለሽ ቅሪ ወደ ኋላ ሲላት፣ ሸሆጋኝ ብዬ ብቀር ወደ ኋላ የዛሬ ዘመን ሰው ያደርገዋል። ሌላ ያስክላ መፋቂያ ይላል፣ ጠጅ ጠጅ እንዴት ነሽ በሉልኝ ያችን ጠይም ልጅ ይላል እሱ። እያየት እኮ ነው፣ እንዴት ነሽ እንዴት ነሽ ብሎ የሚለው። እርሱን ባለጤና ማን ያደረገው? ወዲያው ነው የሚመላለሱት እንደዚህ እያሉ የተውረ ገረገው እንደ ሀረግ ቁመቷ ገና መቃኘ ነው አልተሰራም ቤቷ። ይላል እሱ የአገረ ልጅ መጣ እንደ ሀረግ ተመዞ ያልተመጠመጠ ሎሚ ከንፈር ይዞ። እንደዚህ አይነት መልስለታለች። አዳራሹ ቤት ጠንበለል ማገሩ ዘወር ብለህ ግባ ይጨነቅ መንደሩ። እኔ ያስጨንቀዋል የመንደሩ ሰው፣ የመጣውን ዕዳ እኔ ላነሳው ሲመልስ ማለት ነው እንግዲህ አሁን ለምሳሌ አንዷ ጠይም ወዳ ቢላት ወይ ከዳትና ኧረ፣ ጠይም ጠይም ጠይም አትውደዱ ጠይም ወድጄ ነው የጠፋኝ መንገዱ። ሌላ ደግሞ እንግዲህ ጠይም ወዳጅ ያላት ያልቦካ እንጀራና ጠይም ሰው አንድ ነው፣ ለአይን አይመስልም እንጂ ሲበሉት ጤና ነው። ወዲያው ይመላለ ስታለዛ ጠይም ወደው ወደ ቀይ ሲመለሱ እንግዲህ ጠይም የነበረ ወዳጇ ቀይ ስትወድ አዝሮ ይጥላል ጠጅ እንደቀመሱ ስትል፣ ሌላዋ ደግሞ ለቅላት ለቅላት፣ በርበሬም ይቀላል ያለ ጥቁር አብኑት መቼ ይጣፍጣል። እንደዚህ አይነት ውብ የሆኑ ግጥሞች አሏቸው። የሚመላለሱት ሚንበላለሱት አ እንዴት ነህ እንዴት ነሽ፣ አንባባሉም ወይ ተጣልተው የነበሩ ነው። ሰው ከአባቱ ገዳይ ይታረቅ የለም ወይ ስትለው፣ አምና ብጠይቅሽ ልጅ ነው ብለሽኛል ዘንድሮ በተለያይ አርጊ ተሽብኛል አላት ይባላል። ጥምቀት ማለት ነው በፍቅር ጊዜ አንድ ላይ ሲመላለሱ ነው። እንደ ቅድም ስድብ ያልኩት ከመልክ ጋራ፣ ወይም ደግሞ አንዳንድ ጊዜ እንደዚህ የሚሰዳደቡ ነገር አላቸው። ለምሳሌ አረጀሽ መሰለኝ፣ ውቃቤ ራቀሺ ከእንጀራ በቀር ሰው አይናፍቅሺ። ይሄ በወንድ በኩል ያለ ነው። አንዳንድ ጊዜ ደግሞ ከሴቶች ሴቶች የሰማሁት ምንድን ነው፣ ሲጨፍሩ ይጠቃቀሳሉ ምልክት ስትወደው አንዱን ይሄ ከሎሚ መወራወር በተጨማሪ በአይናቸው እዛ የሚጠቃቀሱት ወይም የሚገላለጹት አለ እና አንዱ አልሰማ ሲላት ቢነግሩት፣ አይሰማ ቢጠቅሱት፣ አይ ይህማ ደንቆሮ በጉ አይደለም ወይ አለችው ይባላል። እንግዲህ በተለይ ሴቶች ገሮም የጥምቀት በዓል የወጣቶች የፍቅር መታያ ጊዜነቱን ተከትሎ የሚባሉት ስነ ቃላት እንግዲህ ጊዜ እያለፈ በመሄዱ በሚነገሩ ብቻ ናቸውና በጽሁፍ የተቀመጡበት በአሁን ያን ባህል መመርመር በሚፈልግ ንድ ወጣት መማር መቅሰም የሚፈልግ ሰው ሊያገኝ የሚችልበት ቦታ እና ጊዜ አለ? ኧረ የለም፣ የለም። ብዙ ቦታ እንደዚህ አይነት የለም። እንዲህ የተቆራረጡ በመጽሔት በጋዜጣ የሚወጡ ውስን ነገሮች ነው ያሉት። ያውም የተወሰነ የአንድ አካባቢ አንዱ የሚያውቀውን አካባቢ አንዱ አንድ የሚያውቀውን ያውም የተበጣጠሰ ስለሆነ በተለያየ ዘመን የተጻፉ በየጋዜጦቹ በየመጽሔቶቹ ይኖራሉ። ግን እንዲሁ ጠቅለል ብለው በመጽሐፍ መልክ የተጻፉ አላጋጠመኝምም። በጣም በጣም ይቀራል። ምናልባት አሁን በየክልሉ የባህል ቢሮዎች ይህን ያዘጋጁ እንደሆነ የራሳቸውን አላውቅም። ግን እኔ በእኔ ባደረግኩት በየቦታው ስዞር እኔ ከገበሬዎቹ ከራሳቸው ነው ምንጩ ነው የምቀዳው። በተረፈ ከጽሁፍ አላገኘሁም። እኔ በአቅሜ ይህን ሳጠራቅም አጠራቅማለሁ ይ የሁሉም አመት በዓላት ጊዜ ያሉትን ግጥሞች ባለፉት አስር ዓመታት ሳጠራቅም ቆይቻለሁ። ግን እንደዛ አይነት የተጻፈ ነገር አላጋጠምም። ወጋችን ከዚህም ማለፍ ይችላል። በተለይ የበዓሉን አከባበርና ሌሎች ለዛ ያላቸው ጉዳዮች ይዳስሳል። ታዲያ በእለቱ የሚውለው እለቱ የራዲዮ መጽሔት የከተራ እለት ነው የሚውለውና በዛ እለት ንጉሴ አክሊሉን ጨምሬ ቀደም ብዬ እንዳልኩት አቶ ካህሳይ ገብረ እግዚአብሔር ጋር እንመለሳለን። ቆንጅት ታዲያ ቀደም ላለው ጥያቄ እሳቸው የጠቆማቸው አንዳንድ ጉዳዮች አሉ። አቶ ካህሳይ ላለፉት አስር ዓመታት በተለያዩ ቦታዎች በመዘዋወር በማጥናት ያሰባሰቧቸውና እና በወጉ ያደራጃቸው እነኚህን ስነ ቃላት የለም የተጻፈ የለም እንዳሉት የሚቀር አይመስለኝም። ለህትመት እየተዘጋጀ ነው። ያኔ ደግሞ ዳጎስ ባለመልኩ መልኩ መልሰን እናገኛቸዋለን። ግሩም ውይይት ነው፣ የሚጥም ውይይት ነበረ። አንዱ ግጥም የመጨረሻው ስንኝ ብቻ ነው የተያዘልኝ እሾህ ወጋኝ ብለሽ ቀሬ ወደ ኋላ ይመለጥ። ጥሩ የብልጠት አነጋገር ነው ያለው እሱ ነው። ተሎ አንዳንድ ቃል አጎልተው የሚቀሩ በልባችን የሆነ በደንብ እንድናስታውሳቸው አድርገው የሚቀሩ አሉ። አነጋገሮቹ በጣም ለዛ አላቸው። እሳቸው እንደገለጡት እንደው ለስድብ ወይንም ለመተቸት የተደረጉ እንኳን ቢሆን የሚያስከፉ አይደሉም። ደግሞ የሚዋደዱ ወጣቶች ዛሬ በዚህ በቴክስት በሚባለው የምትዋወቅ ከሚባባሉት ይሄኛው የግጥሙ የግጥሙ ይመስላል ይበልጥ ይመስላል። ለጥምቀት ያልሆነ ቀሚስ የሚባለው ምናልባት ስለዚህ ሳይሆን ይቀርብለች ሁሉም በወጉ የሚደረግበት ነው። ከተራለት እንጠብቃለን። እንግዲህ በሱ እናገኛቸዋለን። አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በስርጭታችን የጊዜ ሰሌዳ መሰረት ቀጣዩ ቅንብር ሳይንስ ሳይንስና የተፈጥሮ አካባቢ አዘጋጅና አቅራቢው ሰለሙን አባተ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኢንተርኔት ደህንነትን ለማጠናከር የአሜሪካውያንንም የግል መረጃዎችና ገመናቸውንም ለመጠበቅ ያግዛል የተባሉ ተከታታይና ተያያዥ እርምጃዎችን ያካተተ ሰፊ እቅድ አውጥተዋል። ይህ እቅድ ከሚያቅፋቸው አሰራሮች መካከል የአገልግሎቶች ተጠቃሚዎች መረጃዎች በኢንተርኔት ሰርጎ ገቦችና ኪስ አውላቂዎች እጅ መውደቃቸውን ኩባንያዎች ካወቁ ደንበኞቻቸውን የሚያስጠነቅቁበትን ቀነገደብ የሚቆርጥ ድንጋጌ እንደሚገኝበት ፕሬዚዳንቱ በሳምንቱ መጀመሪያ ላይ አስታውቀዋል። አንዳንድ ጊዜ ሰዎች የክሬዲት ካርዶቻቸው መረጃዎች መሰረቃቸውን እንኳ አንዳች ክፍያ መፈጸሙን በመክፈያ ዝርዝራቸው ውስጥ እስኪያዩ ድረስ አያውቁትም። ያኔ ደግሞ ወደ ኋላ ሊመለስ በማይችል ሁኔታ ጊዜው የዘገየ ነው የሚሆነው። ስለዚህ አሁን እያወጣን ባለነው አሰራር መሰረት የደንበኞቻቸው መረጃዎች ለጥቃት መጋለጣቸውን ኩባንያዎች ባወቁ በሰላሳ ቀናት ውስጥ ሊያሳውቋቸው ይገባል። በተጨማሪም የአሜሪካውያንን የግል ታሪክና መረጃ እየሰረቁ ከባህር ማዶ ሳይቅር የሚሸጡ ሰዎችን አሳደን መያዝ እንድንችል ሊያስመልጧቸው የሚችሉ የሕግ ክፍተቶችን መድፈን የሚያስችሉ ሐሳቦችን አቅርበናል። ይህ የአሜሪካን ፕሬዚደንት ወደ ጉዳዩ ጎትቶ እንዲገባ ያስገደደ ሁኔታ በአሜሪካ ገበያዎች ውስጥ በእጅጉ እየተስፋፋ ሲሆን በቅርቡም ታርጌት፣ ሆም ዲፖና፣ ኔይማን ማርክስ በሚባሉ ግዙፍ የችርቻሮ ገበያ ኩባንያዎች ምስጢሮች ውስጥ ሰርገው የገቡ የኢንተርኔት መዝባሪዎችና ሌቦች በሚሊዮኖች በሚቆጠሩ ደንበኞችና በኩባንያዎቹ ላይ ብዙ ጉዳት አድርሰዋል። ፕሬዚደንቱ በተጨማሪም የሸማቾች ገበና መብቶች ሕግ የሚባል አዲስ ድንጋጌ ሐሳብም አቅርበዋል። ይህ ድንጋጌ ሸማቾች የእነርሱን መረጃ እየቃረመ ያለው ማን እንደሆነ ማወቅ ጠይቀው ማግኘት እንዲችሉ ሕጋዊ ኃይል ይሰጣቸዋል። መረጃዎቹ ምን እየተሠራባቸው እንደሆነ እንዴት እየተንቀሳቀሱ እንደሆነም አስገድደው ማወቅ ይችላሉ። ለመረጃዎቹ ጥበቃ እንዲደረግላቸው መጠየቅ ይችላሉ። የተማሪዎች የግል መረጃ ወይም ገመና ሕግ ሐሳብ ደግሞ እጅግ አሳሳቢ የሚባሉ የተማሪዎች መረጃዎች ትምህርታዊ ላልሆኑ ጉዳዮች እንዳይሸጡ ይከለክላል። ፕሬዚዳንት ባራክ ኦባማ የፊታችን ማክሰኞ ጥር 12 ለተወካዮች ምክር ቤቱ ጥምር ጉባኤና ለመላ ህዝባቸው ስቴት ኦፍ ደ ዩኒየን ወይም የሀገሪቱ የዛሬ ሁኔታ ተብሎ የሚጠራውን ዓመታዊ ንግግራቸውን ያደርጋሉ። እነዚህን ከሳይበር ወይም የኢንተርኔትና ኮምፒውተሮች ደህንነት ጋር የተያያዙ ድንጋጌዎች ሐሳቦቻቸውን በንግግራቸው ላይ በይፋ ያሳውቃሉ ተብሎ ይጠበቃል። ፕሬዝደንቱ ለምድራችን ሰሜን ዋልታ እጅግ ቀርቦ የተንጣለለ በስፋቱ ሳዑዲ አረቢያን የሚያክል ግሪንላንድ የሚባል መሬት አለ። ግሪንላንድ በበረዶ ግግርና ብናኝ የተሸፈነ መሬት ነው። እንዲህ ሆኖም ለዝንታለም ዘልቋል። ዛሬ ግን የአየር ንብረት ጉዳዮች ጠቢባን ብዙ ስጋት አላቸው። በግሪንላንድ የበረዶ ግግር እየቀለጠ ነው። ያውም በፈጣን ሁኔታ በመሆኑም፣ የምድሪቱ የባህር ጠለል ከፍታ እየጨመረ ነው። የግሪንላንድ በረዶ ግግር ሙሉ በሙሉ ከቀለጠ እኮ የዓለም የባህር ውሃ ከፍታ እስከ ሰባት ሜትር ይጨምራል። ሰባት ሜትር ላይ ያሻቅባል፣ የባህር ጠለል የሚባለው ገጽታ። አሁን አሁን ደግሞ የምድር አጥኚዎቹ ያገኛቸው ያገኟቸው የግሪንላንድ እጅግ የበዙ የወንዝ መረቦች ወደ አካባቢው ባህሮች የሚቀልጠውን ውሃ ያለማቋረጥ እንደሚያጎርፉ ሮዜን ስኪርብል ያየችው አዲስ ጥናት ሪፖርት ያሳያል። ግሪንላንድ አንድ ግዙፍ የበረዶ ግግርና ብናኝ ክምችት ብቻ አይደለም ይላሉ የሎስ አንጀለስ ዩኒቨርሲቲው የምድር ጥናት ፕሮፌሰር ሎረንስ ስሚት ኢንፋክት ኢት ኢዝ ኤ ቬሪ ዌት አይስኬፕ ኮቨርድ ዊዝ ብራንቺንግ በመሠረቱ በየቦታው በሚበታተኑ ቀጫጭን ምንጮች ትላልቅ ወንዞችና ግዙፍ የሆኑ ሰማያዊ ጅረቶች የተሞላ እርጥብ መሬት ነው። ፕሮፌሰር ስሚት እነዚህን ጅረቶች ለአምስት ዓመታት ያህል አጥንተዋል። ጅረቶቹ እየቀለጠ የሚወርደውን ውሃ በየበረዶው ግግር ስንጥቅ እያሰረጉ ወደ ባሕሩ ያንዠቀዥቁታል። ፕሮፌሰር ስሚት እና ተማሪዎቻቸው እነዚህን የግሪንላንድ ተፈጥሮና ገጽታዎች እያጠኑ ያሉት በሳተላይቶች እየታገዙና በእግርም ጭምር በደሴቲቱ የበረዶና የብናኝ ግግር ላይ እየተንቀሳቀሱ ወንዞቹን እያዩ ነው። የዛሬ ሁለት ዓመት ወደዚያ ተጉዘው የነበረ ጊዜ አምስት መቶ ሀያ ሦስት የውሃ መስመሮችን የተለያዩ የከፍተኛ ቴክኖሎጂ መሳሪያዎችን እየተጠቀሙ ነድፈዋል። የሳተላይት የርቀት መከታተያዎችን፣ ከፍተኛ ጥራት ያላቸውን ምስሎች የሚያወጡ ወታደራዊ የጠፈር መቅረጫዎችንና ጉዞን ያካተቱ የተቀናጁ ዘዴዎችን ነው የተጠቀምነው። በእግር ጉዞአችን ወቅት በበረዶ ግግሩ ላይ ሰፍረን በራሳቸው የሚንቀሳቀሱ መንሸራተቻዎችን እና ድሮኖችን እየተጠቀምን ነው ጥናቶቹን የምናካሄደው። በብሔራዊው የሳይንሶች አካደሚ ቃለ ጉባኤ ላይ ጽሑፋቸውን ያኖሩት ፕሮፌሰር ስሚት እነዚህ የግሪንላንድ ጅረቶች እስካሁን ከታወቁት የዓለም የባሕር ጠለል ከፍታ ጨማሪ ግብአቶች ግዙፎቹ ናቸው ብለው እንደሚያምኑ አመልክተዋል። What our research shows is there is a clear and definite connection between ስራችን የሚያሳየው ከአየር ንብረት ጋር በተያያዘው የበረዶው ግግር የመቅለጥ ሂደትና ከስሩም የሚጎርፈው ውሃ በግሪንላንድ የባህር ዳርቻዎች ላይ በሚወርዱት ወንዞች ምክንያት ከሚጨምረው የባህር ጠለል ከፍታ መካከል ግልጽና የማያወላዳ ግንኙነት መኖሩን ነው። ይህ የእርሳቸው ጥናት ውጤት በግሪንላንድ ላይ ያለውን የተጠናከረና የተስፋፋ የአየር ንብረት ጉዳይ ሐሳቦች በተሻለ ሁኔታ ይመግባል ብለው ያምናሉ። ከዓለም የብስ ብዙ በቅርብ ጊዜ እስከ ወዲያኛው ከውሃ ስር ሊውል ይችላል የብዙዎች ስጋት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያ ውስጥ የወጣቶች ጉልበት ብዝበዛን ለመዋጋት ከሚሠራ አንድ መንግሥታዊ ካልሆነ ድርጅት ጋር ለገባው ስምምነት ማስፈጸሚያ የዩናይትድ ስቴትስ የሥራ ሚኒስቴር የአስር ሚሊዮን ዶላር ልገስ አድርጓል። ወልድ ቪዥን የሚባለው ግብረ ሰናይ ድርጅት የሚያከናውናቸው ተግባራት ወጣቶች በተሳካ ሁኔታ የጥሩ ሥራ ፈጣሪ ወደ መሆን የሚያሸጋግራቸው ጥረት አካል መሆናቸውን ርዕስ አንቀጹ ጠቁመዋል። ወጣቶች በገበያው ውስጥ ተፈላጊ የሆኑ ሥልጠናዎች ከተሰጧቸው ለብዝበዛ የመዳረጋቸው አጋጣሚ እጅግ አነስተኛ መሆኑን እናውቃለን ብለዋል። የሥራ ሚኒስቴሩ የዓለም አቀፍ ጉዳዮች ረዳት ምክትል ሚኒስትር ካሮል ፒየር ልገሳውን በይፋ ባሳወቁበት ወቅት ፕሮጀክቱ ትምህርትንና የሙያ ሥልጠናን ለማቀላጠፍ የታሰበ ሲሆን፣ የአኗኗር ሁኔታዎችን ለማሻሻልና ወጣቶችና ቤተሰቦቻቸው የማኅበራዊ ጥበቃ መርሃ ግብሮች ተጠቃሚ እንዲሆኑ እንደሚሠራም ርዕሰ አንቀጹ አመልክቷል። ርዕሰ አንቀጹ ይቀጥላል። በተለይ ደግሞ በልጃገረዶች ፍላጎቶች ላይ አተኩሮ የሕፃናትን ጉልበት ብዝበዛ ለመዋጋት ዕድሜያቸው ከ14 እስከ 17 ዓመት የሚሆን ወጣቶች ወደፊት ጥሩ ገቢ ሊያስገኙላቸው የሚችሉ ሥራዎች ላይ እንዲሰማሩ ዕድል የሚከፍቱላቸውን ክህሎቶች የሚያዳብሩባቸውን ሥልጠናዎችና ትምህርት እንዲያገኙ ፕሮጀክቱ እንደሚሠራ አስረድቷል። ይህ ፕሮጀክት የወጣት አፍሪካውያን መሪዎች ጅማሮ የሚባለውን የፕሬዚደንት ኦባማን መርሃ ግብርም እንደሚደግፍ ርዕስ አንቀጹ ይናገራል። የዓለም አቀፍ የሥራ ጉዳዮች ቢሮ ስለ ሕፃናት ጉልበት ብዝበዛና የግዳጅ ሥራ ላለፉት ሀያ ዓመታት ሪፖርቶችን እያወጣ መሆኑንና ከዘጠና በላይ ሀገሮች ውስጥ በገንዘብ በሚደግፋቸው ከሁለት መቶ ሰማንያ በላይ ፕሮጀክቶች የሕፃናት ጉልበትን የከፋ ብዝበዛ ለመዋጋት ለተጋላጭ ሕፃናትና ለቤተሰቦቻቸው ድጋፍ እያደረገ እንደሚገኝ አመልክቷል። ዋና መቀመጫው ዩናይትድ ስቴትስ ዋሽንግተን ግዛት ውስጥ የሆነው የተመሠረተው ለትርፍ ያልሆነው ወርልድ ቪዥን ከመቶ በላይ ሀገሮች ውስጥ በሕፃናት በቤተሰቦችና በማኅበረሰቦቻቸው ላይ የሚሠራ የድህነትንና የፍትሕ ማጣትን ምንጮች ለማንጠፍ በመታገል ማኅበረሰቦቹ እጅግ የጎለበት አቅም እንዲኖራቸው የሚጥር ድርጅት መሆኑን ርዕሰ አንቀጹ ገልጿል። ርዕስ አንቀጹ ይቀጥልና በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው የሰብአዊ መብቶች አያያዝ ሪፖርቱ የኢትዮጵያ መንግሥት ያወጣውን ሕግ ተፈጻሚ እንዳያደርግ የሥራ ቃኝና ተቆጣጣሪ ባለሙያዎች እጥረት ያገደው መሆኑን ጠቁሞ እንደነበር ያስታውሳል። ለፍተሻና ቁጥጥር እንዲሁም የሚጣሉ ቅጣቶችን ተፈጻሚ ለማድረግ ጉዳይ የተመደበው በጀትም እጅግ አነስተኛ መሆኑን የውጭ ጉዳይ መስሪያ ቤቱ መጠቆሙን ርዕሰ አንቀጹ ይገልጻል። የአሁኑ ፕሮጀክት ወርልድ ቪዥን በአውሮፓውያን አቆጣጠር ከ2011 እስከ 2014 ዓ.ም በነበሩት ዓመታት ውስጥ ኢትዮጵያውያን የሕፃናትን ብዝበዛ በመዋጋት ጥረት ውስጥ ተብሎ የተሰየመው ፕሮጀክት ያስመዘገባቸውን ስኬቶች ተንተርሶ ይቀጥላል ሲል ርዕሰ አንቀጹ ሐተታውን ቋጭቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ቆንጂት፣ የተለመደው መደበኛ የምሽቱ ምርጥ ዜማ ስላልተሰማ አንድ ዜማ ልንጋብዝ ጥቂት ደቂቃ አለ እያለ ነው አቀናባሪያችን ንግሥት አምሬ። ነገራችን የፈቀደው ይህንን ያህል ብቻ ይመስላል። ኤርሚያስ አስፋውን እናመሰግናለን። ልዩ ወቅታዊ ውይይት ከአሜሪካ ድምፅ ሬዲዮ ለጥያቄው መልስ ዝግጅት ነገ ከምሽቱ ሦስት ሰዓት ተኩል ጀምሮ በኢትዮጵያ የሁለት ሺህ ሰባት ዓመተ ምሕረት የህዝብ ተወካዮች ምክር ቤት ምርጫ ዙሪያ የአንድነት ሰማያዊ ፓርቲ እና የኢህአዴግ ባለስልጣናት ከምርጫ ቦርድ ኃላፊ ጋር የተባ ውይይት ያካሂዳሉ። አንድነትና መያድ የሁለት ሳምንት የጊዜ ገደብ በምርጫ ቦርድ ተጥሎባቸዋል። አሁን የጊዜ ገደብ ተሰጥቷል እንግዲህ እስከ ጥር 19 እስከዛ ድረስ የምንጠብቀው ሁለቱም ወገኖች እኔ ጉዳያቸውን ይዘው ለጠቅላላ ጉባኤያቸው ይቀርባሉ በአንድ ላይ ብዬ ነው የሚጠብቀው። ተቃዋሚ ፓርቲዎቹ የምርጫ ቦርድ ህጋዊና ተቋማዊ ኃላፊነቱን ዘንግቷል፣ ገለልተኝነት ጎድሎታል ሲሉ የውስጥ ጉዳያችንን ራሳችን እንፍታ ሲሉ ይከራከራሉ። ጠቅላላ ጉባኤ አናካሂድም፣ ጠቅላላ ጉባኤ አካሄደን ጨርሰናል። ባቀረብነው የጠቅላላ ጉባኤ መሰረት መዝገባችንን መርምሮ ውሳኔ እንዲሰጠን ነው የምንፈልገው። ገዢ ፓርቲ ኢህአዴግስ ምን ይላል? ክቡር አቶ ግርማ፣ እኔ ያለሁበት ቡድን ነው አንድነት ብቻውን ብለው ሊደመድሙ ይችላል። ሌላው ሀይልም በሚዲያ የተቀረበ መግለጫው ይል ስለዚህም፣ በትክክል ውስጡን አይቆ ፓርቲው ወደ ምርጫ የሚቀርብና ለህዝብ የሚቀርብ ከሆነ ራሱ ላይቶ ህጉና ደንቡ በሚያዘው መሰረት መቀጠል አለበት። ነገ ምሽት ከምሽቱ ሶስት ሰዓት ጀምሮ ከአድማጮቻችን የተገኙ ጥያቄዎች ላይ ተንተርሰው ይከራከራሉ። የምርጫ ውይይቱን በአሜሪካ ድምፅ ሬዲዮ እንዲያዳምጡ ተጋብዘዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ ያስተናገድ ናችሁ። አሉላ ከበደ ና ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬ፣ ከተተኪው የስርጭት መሐንዲስ ከኪት ሆፕስ፣ ከተረኛዋ ዋና አዘጋጅ ከተረኛው ዋና አዘጋጅ ከሰለሞን ክፍሌ ና ከቀሩት ባልደረቦች ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።